መቀሌ ከተማ ውስጥ ምድረገነት ተብሎ በሚጠራው አካባቢ ሕገ ወጥ ተብለው ከስምንት ዓመታት በፊት መኖሪያ ቤቶቻቸው የፈረሱባቸው ነዋሪዎች ለአቤቱታዎቻቸው መልስ የሚሰጣቸው አካል ማጣታቸውን በመግለጽ እያማረሩ ናቸው። ለአቤቱታቸው ምላሽ ሳይሰጥ አካባቢው በዶዘር እየተጠረገ መሆኑ እንዳስከፋቸውም ነዋሪዎቹ ገልጸዋል። አካባቢው በዶዘር እየተጠረገ ያለው የፈረሱ ቤቶችን አሻራ ለማጥፋት ነው ብለዋል። አቤት ባዮቹ የመቀሌ ነዋሪዎች ቤቶቹ የፈረሱት ሕጋዊ የይዞታ ሰነድ ስለሌላቸው ነው ያለው የመቀሌ ሓድነት ክፍለ ከተማ በበኩሉ ቦታው እየተጠረገ ያለው በልማት ምክንያት ለሚፈናቀሉ የቤት ባለቤቶች ለመምራት መሆኑን አመልክቷል። ሙሉ ጌታ አጽበሃ ከመቀሌ ተጨማሪ አለው። ወይዘሮ ሙሉ እምባየ በመቀለ ከተማ ሓድነት ክፍለ ከተማ መድረገነት ተብሎ በሚጠራ አካባቢ በ1994 ዓ ምት ቤት ገዝተው ከዓመት በላይ የኖሩበት መሆኑን ይገልጻሉ። በጊዜው ቦታውን በእንደርታ ወረዳ ይተዳደር ስለነበረ ቦታውን ከአካባቢው አርሶ አድሮች መግዛታቸውን ይናገራሉ። ለእኛ ሲሰጡልን ቤት ሰርተው ሕጋውያን የታጋይ መስዋዕት የከፈሉ የካሳ ተሰጥቷቸው የካሳ ብለው ነው ሰጡን ይህንን ያህል ዝርዝር መዝገብና ማህተም ያለበት ወረቀት አባሎች ሰባት አባሎች የፈረሙለትን ደብዳቤ ከነ ማህተም አድርገው በአስተማማኝ አርገው ነው ይሸጡልን። እኛም እናውቀው የለን ህዝብ የሸማቸው የቀበሌ አስተዳዳሪዎች ናቸው። አሁን ቤቱን ተረክበን እየኖርን እየወለድን ልጅ ልጆች እያስዳርን እያለ ከዛ በኋላ ይላሉ ወይዘሮ ሙሉም። መንግስት ቤታቸው ህጋዊ አይደለም ብሎ በ2003 ዓ ም ግብረ ኃይል አሰማርቶ በኃይል አፈረሰው። በዚያን ጊዜ በአካባቢ ሁለት መቶ ሃያ ሰባት ቤቶች መፍረሳቸውንም ተነግረዋል። ከዛ በኋላ የሚያርፉበት አጥተው እየተቸገሩ መሆኑን ነው የሚገልጹት። ይህንን ቦታ መንግስት ለአርሶ አደሮች ካሳ ሳይከፍል ለእኛም ተለዋጭ ቦታ ሳይሰጥ የማን ቦታ ብሎ ነው የያዘው በማለት ደግሞ ይጠይቃሉ ወይዘሮ ሙሉም ይህ በገበሬዎች ማህበር ይዞታቸው ነበር፣ ካሳይ ገባቸው ነበር። እሳቸው ሽጦ ከኛ ካተካሱ አሁን ያ መሬት በነጻ ሊወስደው ነው መንግስት። ለኛ ምን ያስብልናል? ይህ ነው የጨነቀን። አሁን ያ መሬት የኛ ነው ወይስ የገባሮች ነው? ወይስ መንግስት አጭበርብሮ በነጻ ሊዘርፈን ነው? ሌሎች ያነጋገርኳቸው ቅሬታ አቅራቢዎች ደግሞ መንግስት ለዘጠኝ ዓመታት የኖርንበት ቦታ መጀመሪያውኑ ህጋዊ ካልሆነ ይህንን ያህል ብዙ ቤቶች ሲገነቡ ለምን ዝም ብሎ አየ? ለምንስ አያስቆመውም ነበር ይላሉ። በተደጋጋሚ መፍትሄ ለማግኘት ከቀበሌ እስከ ክልል ላሉ አመራሮች ቅሬታ ቢያቀርቡም አጥጋቢ ምላሽ አለማግኘታቸውንም ይገልጻሉ። አቶ ህንጻ አማሬ የተባሉ ቅሬታ አቅራቢ እንደሚናገሩት መንግስት ምላሽ ሊሰጠን እየተንቀ እየተንቀሳቀስን እያለንበት ባለው ጊዜ የፈረሱ ቤቶችን አሻራ ለማጥፋት በዶዘር እየጠረገ ነው ይላሉ። ቦታችን ማስረጃው እንዳይገኝ ያኛውን የቦታውን ድንጋይና ምናምን ስንስተው አድራሻውን እንዳይገኝ ማስረጅ እንዳይገኝ ነው ዶዘር አዝዘው እንደዚህ ማፍረስ የጀመሩት። አቶ ገብረስላሴ ንጉስ የተባሉ ሌላ ቅሬታ አቅራቢ በበኩላቸው እንግዲህ ከመንግስት ጋር ለመታገል አቅም የለንም። ያለን አቅም የመጨረሻ ከቦታችን ገብተን መንግስት ያደረገ ያድርግ ቢፈልግን ይግደልን፣ ቢፈልግ አንድ የመጨረሻ ያድርግ። እኛ ያለን የወሰነ መጨረሻ ቤታችን ገብተን ሻራችን ዘርግተን ሀዛ መኖር ነው የምንመርጥ። የፈለግ የመቀለ ከተማ ሀድነት ክፍለ ከተማ አስተዳዳሪ አቶ ገብረ ታፈርም ስለጉዳዩ ስለ ጉዳዩ ጠይቀናችኋል ህጋዊ አይደሉም ተብሎ ከዘጠኝ አመታት በፊት የፈረሱ ቤቶች ከገጠር አስተዳደር ወደ ከተማ አስተዳደር ለማዛወር በተደረገው ማጣራት ህጋዊ ያለመሆናቸው ተደርሶበታል ብለዋል በዚህም መሰረት ህገ ወጥ ቤቶች በማፍረስ ቦታውን ወደ ሊዝ እንዲገባ ተደርጓል ሲሉ ገልጸዋል በአሁኑ ጊዜም ቦታውን የመንግስት በመሆኑ በልማት ምክንያት ከቤታቸው ለሚነሱ ሌሎች ሰዎች ለማደል ወደው ዘር አስገብተን እየጠረግን ያለ ነው ብለዋል። ስለዚህ ይሄ ቅሬታ ድሮም በእንደርታ ወረዳ ያሉ ቅሬታቸው ወስዶ መፍትሄው የሚሆንና የማይሆን ውሳኔ የተሰጠበት ያደረ ነው ማለት ነው። ስለዚህ ከዚህ በኋላ መልስ የምንሰጥበት ምክንያትም አይደለም። እኛ ደግሞ አሁን የተወሰኑ ሰዎች የሚፈናቀሉ አሉ፣ በመሰረተ ልማት ምክንያት እዛ አካባቢ የመንግስት ቦታም ስለሆነ በመንግስት እጅም ስላለ በመንግስት ላንድ ባንክም ስለገባ አሁንም ይሄ ቦታ እያስተዳደርን ነው ማለት ነው። ዘጠኝ አመታት ሙሉ በቦታው ሲኖሩ ህገ ወጥ ነው ሳይባሉ የቆዩት ለምንድን ነው? መንግስት መጀመሪያውኑ ለምን አላገዳቸውም? በማለት ለአቶ ገብረ ጠይቀናቸዋል። ለብዙ አመታት ሰው ሲኖርበት ዝም ሊባል አይገባም ነበር፣ ቤቶቹ እንዲፈርሱ በተደረገበት ጊዜም የመንግስት ስራ ኃላፊዎች አፈጻጸም ችግር እንደሆነ ታምኖበት መንግስትም እርምጃ ወስደዋል ሲሉ ገልጸዋል። አሁን ተገያጅ ነው የተሰጠው የሚል በዛ አካባቢ ብዙ ህጋዊ ያልሆኑ ዶክመንቶች አሉ። ስለዚህ ለተጋይተው ብሎ ኦሪጂናል የለውም በዛ ዶክመንት ማለት ነው። ስለዚህ ኮፒ ያደረጉ የማይገባቸውም ሰውም ይገባቸዋል እየተባለ የሚሰጥ ከቀበሌ ድጋፍም አለ። ስለዚህ ይሄ ድጋፍ ትክክል አይደለም ብለን አጣርተን አሁንም አለ እንደዚ አይነት የእነሱ ብቻ ሳይሆን በሌላ አካባቢ የመሬት ይዞታ አለን እንደዚህ ለተጋይተው ብሎ የተሰጠን አለ እያሉ የሚሰጡ ሰዎችም አሉ። በህግ ተጠያቂ የሆኑ ሰዎችም አሉ። እንደዚህ አይነት የማይገባቸው ወረቀትን፣ ድጋፍን እየሰጡ ለአመራሮችም ህጋዊ እርምጃ እንደተወሰደባቸው መረጃ አለኝ ማለት ነው። ለግል ጥቅማቸው ደግሞ ከአግባብ ውጭ ነው የያዙት። ስለዚህ ከአሰራርና ከመምሪያ ውጭ የያዙት ደግሞ ህጋዊ እርምጃ መንግስት መውሰዱ ተገቢ ነው። እውነተኛ የማስረጃ ሰነድ አለን ብለው የሚያምኑ ካሉም በህጋዊ መንገድ በፍርድ ቤት መከራከር ይችላሉ ብለዋል ዋና አስተዳዳሪው። ለአሜሪካ ድምፅ ሙልጌታ ጽባህ መቀለም።